ከኮቪድ-19 አገግመው የሚወጡ ሰዎችን ማግለል እንዳይኖር ሕክምናቸውን ጨርሰው የወጡ ሰዎችና የጤና ሚኒስቴር ጥሪ አቅርበዋል። ይህም ሆኖ ግን ሰዎች ስላገገሙ ብቻ በቶሎ ከቤተሰብ ጋር መቀላቀል እንደሌለባቸው የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ አሳስበዋል። ኢትዮጵያ እስካሁን ቁጥራቸው ወደ አምስት ሺህ የሚጠጋ ሰዎች ለቫይረሱ እንደተጋለጡባት መረጋገጡንና ከአንድ ሺህ አራት መቶ በላይ ሰዎች ማገገማቸውን አስታውቃለች። ፀሐይ ዳምጠው ከአዲስ አበባ ተጨማሪ አላት። ወጣት ቤትልሔም ገብረ ወልድ የአዲስ አበባ ከተማ ነዋሪ ናት። ከሶስት ሳምንታት በፊት የአካባቢያቸው ነዋሪ የሆነው አንድ ሰው በኮቪድ-19 መያዙን አስታውሳለች። ያንን ተከትሎም የአካባቢው ነዋሪዎች በሙሉ ለምርመራ ናሙና መስጠታቸውንና ቫይረሱ ስለተገኘባቸውም ወደ ለይቶ ማቆያ ገብቶ ሕክምና ስደረግላቸው እንደነበር ለአሜሪካ ድምፅ ተናግራለች። ወደ ማገገሚያ ቦታ ሄደው ሕክምና ስከታተሉ ከቆዩት መካከል አንዷ ወላጅ እናቷ መሆናቸውንም ገልጻለች። እሷና እናቷ ከለይቶ ማቆያ አገግሞ ከወጡ አንድ ሳምንት እንደሆናቸውም ነው ቤትሌ የምትናገረው። አጋጣሚ አጋጣሚ አንድ ልጅ ነው እኛ ጊቢ ታመመ። እሱን ተጠራጥሮ ሄዶ ቼክ ሲያደርግ አለብህ ተብሎ ወሰዱ። ልክ እሱን ሲወስዱ ተደናገጥን ና ደውለን አስጠርተን ከጤና መጥተው እንዲ ቼክ እንዲያደርጉ እናደርግ ናቸው ከዛ በኋላ ሲናሙና ሲወስዱ ሁሉም ሰው በአብዛኛው አለበት ብለው ማገገሚያ ገበዋሉ። እኛም ፈቃደኛ ሆነን፣ ምክንያቱም በሌላ ሰው ተጨማሪ እንትን እንዳንሆን ማለት ነው። ከዛ እዛ አስራ አምስት ቀን ቆየ፣ ወጣ። የምናደርጋቸውን ነገሮች ሁሉ በጥንቃቄ እየተጠቀመን ያለን ቤት ውስጥም ተራርቀን አንዳችን ማክስ እናደርጋለን። እሷ አታደርግም፣ እኔ አደርጋለሁ። እንደዛ ነው። ለእሷ ሴፍቲ ስል ማለት ነው። በለይቶ ማቆያ እያገለገሉ ያሉ ሐኪሞች ለሕዝብ ህይወታቸውን ሰጥተው እያገለገሉ የሚገኙ በመሆናቸው ምስጋና ይገባቸዋል የምትለው ወጣቷ ስለ ቫይረሱ ብዙ የተሳሳተ መረጃ እንዳለም ተናግራለች። ስለዚህ ህብረተሰቡ ለራሱ ሕይወት ማሰብ አለበት በማለት ያጋጥማትን እንዴት አብራራለች። እዛ ገብተን ከምንመጠበቅ እዚህ ጋር ሆነን ራሳችንን መጠበቅ ብንችል ይሻል። አንዳንዴ ኃላፊነት እየጎደለን ነው። እዚህ ጋር የሚነገረን ነገር ለራሳችን ሁሉ አይመስለን። የሚገርምሽ እንደዚህ ምክር እንኳ ስትሰጪ የሚያሾፍብሽም ሰው አለ። ማስክ አድርጊ፣ ሳኒታይዘር ስትጠቀሚ አንዳንድ እጅሽን ታጠቢ ስትበይ እንኳ ፍቃደኛ ያለን ህብረተሰብ ውስጥ ነው የምንኖረው። መከላከል እየቻለን ያንን ነገር ብናደርገው አሁን ሁሉም ሰው በአብዛኛው የሳል የመታፈን የምናምን ምልክት ስለሌለው ከፖለቲካ ጋር የያዝለው ነው። መንግስት የምርጫውን ለማራዘም ነው የሚለው ነገር በአብዛኛው እዛም ውስጥ ታሟል ተብሎ የገባው ህብረተሰብ ውስጥ የሚወራ ወሬ ስለሆነ እንደው ግንዛቤ ብትፈጥሩለት። ምክንያቱም በሽታው ሳይኖር መንግስት እዚህ ጋር ወጪ እያወጣ ነው፣ ለምግብ ማለት ነው። ሳል ሀገሪቷን ኢኮኖሚ ሊጎዳ እንደሚችል ማሰብ ትችያለሽ። ስለዚህ ህዝቡ ከቻለ ራሱን እንዲጠብቅ አሁን ራሱን ወጥቼ እባክሽ ውሸቱን ነው መንግስት ለፖለቲካው ሲል የሚወስዳቸው የሚለኝ ብዙ ሰው ስላለ ነው። የየአካባቢው ነዋሪዎች በኮሮና ቫይረስ ተይዞና ሕክምና ሲከታተሉ ቆይቶ እንደዚሁም አገግሞ ወደ ቤታቸው የተመለሱ ሰዎችን ሳያገሉ ማገዝ እንዳለባቸውም ወጣቷ ትናገራለች። በኢትዮጵያ ቫይረሱ ከተከሰተ ጊዜ ጀምሮ እስካሁን ከ4800 በላይ ሰዎች በቫይረሱ የተያዙ ሲሆን ከ1400 በላይ ከበሽታው አገግሞ ወደ ቤታቸው እንደተመለሱ የጤና ሚኒስቴር መረጃ ያሳያል። ዶክተር ደረጀ ዱጉማ የጤና ሚኒስትር ዴታ ናቸው። ከኮቪድ-19 አገግሞ የወጡ ሰዎችን ቀጣይ ሁኔታ በተመለከተ ተከታዩ ማብራሪያ ሰጥቷል። ሰዎች ከታከሙ በኋላ በተለይ ብዙዎቻቸውን እንደምናየው እያገገሙ ወደ ቤታቸው እየተመለሱ የሚገኙት እሱም እንግዲህ አንድ ሰው ፖዚቲቭ ሆኖ ከገባ በአስረኛው ቀን ላይ ነው ብዙ ጊዜ የምናየው፣ ቴስት እናደርጋለን እንደገና ብዙዎቻቸው በአስረኛ አስራ አንደኛ ቀን ላይ ኔጌቲቭ ይሆናሉ። እየተወሰኑ የሚቆዩ መውጭ ያለው ሀያም ከዛም በላይ ቀን ግን በአብዛኛው ይዞ የገቡት ምልክት በሙሉ ጠፍቶ በበሽታውም ደግሞ ኔጌቲቭ ሆኖ ትክክለኛው አግባብ ያለው ካውንስሊንግ በምክክር ተሰጠ በኋላ ነው ወደ ቤታቸው የሚሸኙት። በዚህ በኩል ያው እስካሁን ደህና ነው፣ ግን አንዳንድ ጊዜ እንደው ከመደናገጥ የተነሳ ተስፋ መቁረጥ፣ ህብረተሰቡን ደግሞ ከማገል የተነሳ ችግሮች የሚፈጠሩበት ቁጥሮች አልፎ አልፎ እየመጡ ነው ያሉት። ይህ የሚቀመስ ና ወደፊትም ተቀሳሰ ንመቸራ ቦታ ነው የሚሆነው። አንድ ታካሚ ስላገገመ ብቻ ወደ አሁኑ ወደ ቤቱ አይመለስም ያሉት ሚኒስትር ዴታው ስለምደረግላቸው ክትትልም ገልጿል። ኔጌቲቭ መሆናቸው ሁለት ጊዜ በአንድ ቀን ልዩነት እናያለን። ኔጌቲቭ ከሆኑ ወደ ሪከቨሪ ሊሆን ወስደን ጥሩ ምክር ሰጥተናቸው ቤታቸው የት እንደሆነ ለይተን ቤታቸውን ጥሩ ምቹ ቦታ መሆኑን አውቀን ቤተሰቦቻቸውንም አስጠብቀን ምክር ከሰጠናቸው በኋላ ተወሰነ ቀን በአእምሮም ከተዘጋጁ በኋላ ወደ ቤታቸው ይሄዳሉ። ያ አንዳንድ ጊዜ መገለለም አድሎ የሚመጣባቸዋል የሰዎች ወደ ቤትም ሲሄዱ ሰው ማጥላላትና የመጥፋት ነገር ሊሆን ይችላል። እሱ እንዳይኖር እንግዲህ በደንብ ምክር ይሰጣል ነው ግን ህብረተሰቡ ይህንንም ማድረግ የለበት። የሰዎች ሰዎች ድነዋል ተመልሰው የመያዝ እድሉም በጣም አነስተኛ ስለሆነ እንደውም የሰዎች ጥቅምም አላቸው። በሽታው እንዳይሰራጭ ብዙ ሰዎች እንዲህ ታሞ የዳኑ ሰዎች በበዚህ ቁጥር የበሽታው ስርጭት እየቀነሰ ነው እንደውና ሌላ ዜጎች ናቸው። ማንም ሰው ጋር ደግሞ ሊደርስ የሚችል በሽታ ስለሆነ ማግለል አስፈላጊ አይሆንም። ዶክተር ደረጀ እንዳሉት ከኮሮና ቫይረስ አገግሞ የወጡ ሰዎችን ቤተሰብም ሆነ የአካባቢው ነዋሪ ሊያገላቸው አይገባም። ምክንያቱም ወደ ቀድሞ ጤንነታቸው ተመልሰዋልና ብለዋል። ለአሜሪካ ድምፅ ጸሀይ ዳምጦነኝ ከአዲስ አበባ